ጤና ይስጥልን። የኮሮና ቫይረስ በሽታ የመተንፈሻ አካላትን የሚያጠቃ በሽታ ሲሆን በተገቢ የሕክምና ክትትል ሊድን የሚችል ነው። የበሽታው ምልክቶች ትኩሳት፣ ሳልና ለመተንፈስ መቸገር የታየበት ሰው ወይም በኮሮና በሽታ የተጠረጠረ ሰው ሁሉ ቫይረሱ አለበት ማለት አይደለም። በኮሮና በሽታ ተጠርጥረው በለይቶ ማቆያ የሚቆዩ ሰዎች ከበሽታው የዳኑ መሆናቸው እስኪረጋገጥ ድረስ በሕክምና ክትትል ይቆያሉ። ቫይረሱ ከተገኘባቸው ተገቢው የጤና ክትትል እየተደረገላቸው ከበሽታው ጨርሶ እስኪድኑ ድረስ በማቆያው ይቆያሉ። ከበሽታው የዳኑ መሆናቸው ሲረጋገጥ ከማቆያው እንዲወጡ ይደረጋል። ከለይቶ ማቆያ የሚመለሱ ሰዎች ከበሽታው የዳኑ መሆናቸው በህክምና ባለሙያዎች የተረጋገጠ መሆኑን ልብ ይበሉ። ለማንኛውም የመረጃ ፍላጎቶ በነጻ የስልክ መስመር 6929 ላይ ይደውሉ። ደቡብ ብሔር ብሔረሰቦችና ሕዝቦች ጤና ቢሮና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት